The voice of a man ዳግም ጦርነቱ ወደ ገረሸበት ሰሜን ኢትዮጵያ ስንመለስ በአካባቢው እንደገና የተጀመረውን ጦርነት ተከትሎ ከ200 ሺህ በላይ ሰዎች መፈናቀላቸውን የአፋር ብሔራዊ ክልላዊ መንግስት አስታውቋል። የክልሉ የአደጋ ስጋት ስራ አመራር እና የምግብ ዋስትና ኮሚሽነር አቶ መሐመድ ሁሴን ለአሜሪካ ድምጽ እንዳስታወቁት ሕወሓት በያሎ ከተማ ላይ በተኮሰው ከባድ መሳሪያ ሶስት ህጻናት ሲገደሉ፣ የቆሰሉ ሰዎች ደግሞ በዱብቲ ሆስ ሆስፒታል ሕክምና እየተከታተሉ ነው። በአካባቢው የተፈጸመው የመሳሪያ ድብደባ የህጻናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህጻናት መርጃ ድርጅት ወይም ዩኒሴፍ በበኩሉ ተፋላሚዎቹ አካላት አስቸኳይ የተኩስ አቁም ስምምነት እንዲያደርጉ ጥሪ አቅርቧል። ህወሓት ሰላማዊ ሰዎችን ኢላማ ከማድረግ አንጻር የሚቀርቡበትን ውንጀላዎች በተደጋጋሚ ያስተባብላል። ከዚሁ ጋር በተያያዘ ካለፈው ሳምንት ጀምሮ በአስቸጋሪ ሰብአዊ ሁኔታ ውስጥ መሆናቸውን እንደገና በተጀመረው ጦርነት ምክንያት ከቆቦ ከተማ የተፈናቀሉ ነዋሪዎች ተናግረዋል። በስጋት ምክንያት ከወልዲያ የተፈናቀሉ አንዳንድ የከተማዋ ነዋሪዎች ደግሞ ወደ ቀያቸው በመመለስ መጀመራቸውን ገልጸዋል። አስቴር ምስጋናው በዚህ ዙሪያ ተከታውን ዘገባ ልካለች። በሰሜን ኢትዮጵያ እንደገና የተጀመረው ጦርነት ከወዲሁ ሰብአዊ ቀውስ እያስከተለ መሆኑን ነው የአፋር ክልል መንግስት ያስታወቀው። የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር መሐመድ ሁሴን እንዳሉት ጦርነቱ መጀመሪያ ከተከፈተባቸው ቦታዎች አንዱ የአፋርና የአማራ ክልሎችን የሚያዋስኑት የዞብል ተራራዎች አካባቢ ነው። ይህ ደግሞ በአፋር ክልል ያለው ወረዳ በተለይም በጉሊና ወረዳ ቦተኒፎሲካ ተብሎ የሚጠራው አካባቢ መሆኑን ጠቅሰዋል። በተለይ ለሶስትና አራት ቀናት በአካባቢው ከባድ ውጊያ እንደነበረ የገለጹት ኮሚሽነሩ ከህወሓት ተተኮሰ ባሉት ከባድ መሳሪያ በያሉ ከተማ ህጻናት ጭምር መገደላቸውን አብራርተዋል። ከማሳ አስራ ስምንት ነ ወራይ የተጀመረው እስካሁን ባለው ሁኔታ ህብረተሰቡ በአካባቢው ላይ የከባድ አሁን ለምሳሌ ያለው ከተማ ውስጥ በሄቪ አርትሌሪ ከመጥቶ ሶስት ህጻናት ሙተዋል። ሲቪሊያን ተጎልተዋል። ሆስፒታል እዚ ድብቲ ሆስፒታል ይገኛሉ፣ የተጎዱ ሰዎች ማለት ነው። በከባድ መሳሪያ ተኩስ፣ በመድፍ ከላይ በተተኮሰው መድፍ ማለት ነው። ስለዚህ እዛው አካባቢ የነበረ ማህበረሰብ በሙሉ ከአሁን በፊት የጦርነቱ እንትን ስለነበረ ችግሩን ስለሚያውቁ አሁንም ተቸግረው ከቦታው እንዲፈናቀሉ ተገደዋል ማለት ነው። ሶስተኛ ጊዜ በሚያሳዝም መ በአፋር ክልል ያለው ከተማ በከባድ መሳሪያ ድብደባ የተገደሉትን ህጻናትና ስለው በዱብቲ ሆስፒታል ሕክምና እየተከታተሉ ያሉትን ሰዎች በተመለከተ እስካሁን ከህወሓት ወገን የወጣ መግለጫ የተሰጠ ቀጥተኛ ምላሽ የለም። ህወሓት ቀደም ሲል ለተሰነዘሩበት ተመሳሳይ ውንጀላዎች በሰጣቸው ምላሾች ግን ሰላማዊ ሰዎችን ኢላማ እንደማያደርግ በመግለጽ አስተባብሏል። በአካባቢው የተፈጸመው የመሳሪያ ድብደባ የህፃናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ግን ተፋላሚዎቹ አካላት እስካሁን የተሳ ቁም ስምምነት እንዲያደርጉ ጥሪ አቅርቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ዩኤን ኦቻ ባወጣው መግለጫም እንደገና የተጀመረውን ጦርነት ተከትሎ በሺዎች የሚቆጠሩ ሰዎች ከአፋር ክልል ጉሊና እና ያሉ ወረዳዎች መፈናቀላቸውን አመልክቷል። ይህንኑ ያረጋገጡት የአፋር ክልል የአደጋ ስጋት ስራ አመራር እና የምግብ ዋስትና ኮሚሽነር ማህመድ ሁሴን ቢያንስ ከአምስት ወረዳዎች የተፈናቀሉ ሰዎች ቁጥር ከሁለት መቶ ሺ በላይ መሆኑን አብራርተዋል። ከዚህ አካባቢ በተለይ ሙላሎ ሙሉ ለሙሉ ህዝብ የተፈናቀለበት ሁኔታ ነው ያለው። ሁለተኛ ደግሞ የጎሊናውን ህዝብ በተመሳሳይ የአወራ የውዋ፣ እንዲሁም በፍልጭፍራ አካባቢ ህዝብ በስጋትና በመፈናቀል ላይ ያለበት ሁኔታ ነው ያለው። አሁንም የተፈጥሮ አደጋ የሆነውን የጎርፍ አደጋዎች የነበሩ በዚህ ሳምንት በተለይ አሁን የቴሩ ወረዳና ያለውን እንዲሁም ጎሊናን የሚያገናኝ ዳሊኮማ አካባቢ የነበረ ድልድይ በጎርፍ ጉዳት ደርሶበት ግንኙነት ተቋርጧል። በዛ ህብረተሰቡም ማለፍ አይችልም፣ ሌላ እርዳታ ማስገባትም አይቻልም። በዚህ በኩል ደግሞ ያው አሸባሪው እንዲሁ ጥቃት አድርሶ ወረዳ አካሂዶ ሁለት ቀበሌዎች ላይ እንዲሁ የተቆጣጠረበት ሁኔታ ነው ያለው። ስለዚህ በአጠቃላይ እስካሁን ባለን የመጀመሪያ ኢኒሻል የሆነ ራፒድ አሲስመንት እንደሚያሳየው ከሁለት መቶ ሺህ ህዝብ በላይ በዚሁ አካባቢ ላይ ለጊዜ ተፈናቅለው በየጥሻው በየተራራ ስር በየወንዝ እንዲሁ ተበትነው ራሳቸውን ከአደጋ ለማዳን ያው ችግር ላይ እንዳሉ ለመረዳት ችለናል። የመጀመሪያ ምዕራፍ ጦርነት ጊዜ ተፈናቅለው በተለያየ መጠለያ ጣቢያ ላይ የቆዩ እንደገና ወደቂያቸው ተመልሰው አሁን ላለፉት ሶስት አራት ወር እዛው የቀድሞ ቀያቸው ላይ ኑሯቸው ሲመሪው የነበሩ ዳግም ለሶስተኛ ለሁለተኛ ጊዜ መፈናቀላቸው ነው እንግዲህ። ስለዚህ አሁን አዲስ በተቀሰቀሰው ጦርነት ምክንያት ህዝቡ ራሱን በአደጋ ለመታደግ በአገኙ አማራጭ በየ አቅጣጫው እንዲሁ የተበተነበት ሁኔታ ነው ያለው። በጦርነቱ ምክንያት ለተፈናቀሉ ሰዎች ድጋፍ ለማድረግ እንቅስቃሴዎች እየተደረጉ መሆኑንም አቶ መሀመድ ተናግረዋል። አንደኛ ማህበረሰቡ በተለያየ አካባቢ ተበትኖ ስለሄደ እነሱን በአንድ ጊዜያዊ መጠለያ ጣቢያ ላይ የመሰብሰብ እና እነሱን ወደ አንድ ማዕከል የመምጣት ስራ ከወረዳ አመራር ጋ እየተሰራ ይገኛል። ያንን መጠለያ ጣቢያዎች ወይም የሚቆዩበትን ቦታ ከታወቀ አስቸኳይ የምግብ፣ የውሃ፣ የመድኃኒት፣ የመጠለያ ድጋፍ ለማድረግ ደግሞ አጠቃላይ ካሉ ከተባበሩት መንግስታት ድርጅት ኤጀንሲዎች በተለይ በኦቻ አስተባባሪነት በጣም በርካታ ዓለም አቀፍ በጎ አድራጎት ድርጅቶች እና የዩኤን ኤጀንሲዎች ይዛሉ። እኛ እንደ መንግስት የሊደርሽቡን የማስተባበር ሊደርሽፕ እንወስዳለን። ከኦቻ ጋር በቅርበት እየሰራን አሁን የሂውማኒቴሪያን ኤጀንሲ ወይም ኢንተር ሂውማኒታሪያን ኮኦርዲኔሽን ግሩፕ የሚባል ቲም ተዋቅሮ ከነገ ጠዋት ጀምሮ ወደዛ አካባቢ ይንቀሳቀሳሉ። ስለዚህ እያንዳንዱ ኤጀንሲ በራሳቸው በስራ ዘርፍ ምን መስራት አለበት የሚለውን ተለይተዋል። ስለዚህ እንደዚህ ችግር ሲያጋጥም ምን እንደሚፈልግም ይታወቃል። እሱም ምግብ ያስፈልጋል፣ መጠለያ ያስፈልጋል፣ ውሃ ያስፈልጋል፣ መድኃኒት ያስፈልጋል። ሌሎች ተዛማጅ የሆኑ ሰብአዊ የሆኑ እርዳታ ያስፈልጋሉ። ስለዚህ እያንዳንዱ ኃላፊነት ያለበት የተባበሩት መንግስታት ድርጅት አካላትና ዓለም አቀፍ የእርዳታ ድርጅቶች ተንቀሳቅሰው የራሳቸውን የበኩላቸውን እንዲያደርጉ እያደረጉ ነው። በተያያዘ ዜና ካለፈው ሳምንት ጀምሮ ከቆቦ ከተማና አካባቢው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እያለፉ መሆኑን እየተናገሩ ነው። ወጣት ሰለሞን ሞላ ከሴት ከተማ ለመት የነበረው ችግር በጣም አስቸጋሪ ነበረ። መጀመሪያ ጎብዬ ደረስ መጣን። ጎብዬ ላይ መንገድ ወይም ድልድይ ተሰብሮ ስለነበረ አላውሃ የሚባለው ቦታ ኦልሬዲ፣ ያንን ለመሻገር በሰው ነው አብዛኛውን ሰው በሰው ነው የተሻገረው። አንዳንድ ሁለት እና ሶስት ጉዳቶችን እንደደረሱ ከዛ ፊት ሰምቻለሁ። ውሃ ይዟቸው የሄዱ ሰዎች እንዳሉ ማለት ነው። ዶሮ ግብር ከመድረሳችን በፊት መግባት አይቻልም ተብሎ ዶሮ ግብር ከተማ ላይ እንድናደርግ መናል። ከዶሮ ግብር በኋላ ጠዋት ላይ ኦልሬዲ እንደገና ተከሰተ። ወልዲያ ያደረስነው ወልዲያ ስንደርስ የነበረው ድባብ በጣም አስተልታ ነበር። እዛ የወልዲያ የማህበረሰብ ቀድሞ የመስራት አጋጣሚ ተፈጥሮበት ስለነበር ኦልሬዲ የሽሽት እና ቤቶች የመዘጋጋት ስለነበሩ ያለውን አማራጭ ምንም ማድረግ ስለተቻለ ወደ ደሴ ደሴ ጉዞ እየመጣ ነው ያለ አጋጣሚ የዩኒቨርሲቲ ተማሪዎች ምናምን ስለነበር በየቦታው ክራውድድ ነበር። እንቅስቃሴ ትራንስፖርቱን በጣም አይገኝም፣ ከተገኘም እስከ አንድ ሺህ ብር ነበረ ክፍያ የነበረው። ማለት ሰለሞን ዛሬ ደሴ ከተማ እንደሚገኝና በከተማው ነዋሪዎች ዘንድ ከትናንቱ ይልቅ ዛሬ የተሻለ መረጋጋት እንዳለ ይናገራል። ሰላማዊ የሆነ የትራንስፖርት ስምሪት በመኖሩ ከወልዲያ በስጋት ወደ ደሴ መጥተው የነበሩ ጓደኞቹ ዛሬ ወደ ወልዲያ መመለሳቸውንም አስረድቷል። ደሴ ትናንትና በጣም የሚያስፈራ ሁኔታ ነው የነበረው፣ አካባቢ የነበረው ማህበረሰቡ እስከ መጠናቀብ ድረስ እስከሚደርስ ማለት ነው በወረልኝ ልማት ወልዲያ ቤላ ልጅ እየተባለ ስለነበር በዚህ መቀናቀል አቅም ተገጥቶ ነበር። ግን ከሰዓት በኋላ እና ዛሬ ጥበቡ በጣም ደስ የሚል እና ወደ ነበረበት እየተረጋጋ ያለ ይመስለኛል። ጦርነት ወልድ ያለበት ሁኔታ ጥሩ ስለሆነ እንድንመለስ ነው ብሎ ትራንስፖርት የያዙ ጓደኞች። ከአንድ ሳምንት በፊት የተጀመረው ጦርነት አሁንም በተወሰነ ርቀት ላይ እየተካሄደ መሆኑን አስተያየት ሰጪዎቹ አክለው ገልጸዋል። የተባበሩት መንግሥታት ድርጅትና ሌሎች ዓለም አቀፍ ተቋማት እንዲሁም የሀገር ውስጥ የሰብአዊ መብት ድርጅቶች ሁለቱ ወገኖች ጦርነቱን እንዲያቆሙና የሰላም ውይይት እንዲጀምሩ ጥሪ ማድረጋቸውን ቀጥለዋል። Dami Rikadims, Kastir Miskanu, Pahar